ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ውድ የአሜሪካ ድምፅ አድማጮች መልካም የገና በዓል ይሁንላችሁ። በዓሉ የሰላም፣ የፍቅር፣ የደስታ እንዲሆን እመኝላችኋለሁ። በዚህ አጋጣሚም ፕሮግራማችንን መከታተል እንድትቀጥሉ ጠይቃለሁ። ገንቢ አስተያየቶቻችሁም አይለዩን። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር የትዝታ በላቸው የእንኳን አደረሳችሁ መልእክት ነው። ሌሎችም መልእክቶች ከአሜሪካ ድምፅ ከአባቶችም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል ልደት በሰላምና በጤና በሕይወት ጠብቆ አደረሳችሁ። በጌታ የተወደዳችሁና የተከበራችሁ በሀገር ውስጥና ከሀገር ውጭ የምትኖሩ ኢትዮጵያውያንና ኢትዮጵያውያት ከሁሉ አስቀድሜ በምህረቱና በቸርነቱ ጠብቆ ለሁለት ሺ አስር አመተ ምረት የጌታችንና የመድኃኒታችን ኢየሱስ ክርስቶስ ልደት በዓል እንኳን አደረሳችሁ። ከእናንተም ይዘናል። ሄሎ ቪዎች እንኳን ለገና በሰላም አደረሰን። ሌላው ገጠመኝ ላጫውታችሁ አሉ አበበ ዘውዱ ደግሞ ላሊበላ፣ የአስራ አንደኛ ክፍል ተማሪ ሳለው ከገጠር ስለነበር የመጣሁት ከአንድ የቆቦ ጓደኛዬ ጋር ተከራይተን ነበር የምንኖረው። የገና ዕለት በጠዋት የቆቦ ጓደኛዬ ስጋ ሊገዛ ሄደ። እኔ ደግሞ እንጀራችን እንዲጋገር ጋጋሪያችንን ጠረኋት። ጋጋሪያችን ሊጡን ስትከፍት ምን ሆነ? ከገጠመኞች አንዱ ነው። ዝማሪዎችና ጣዕመ ዜማዎችንም አዘጋጅተንላችኋል። ለገናው አብራችሁን ቆዩ። የፕሮግራሙ አዘጋጆችና አስተናጋጆቻችሁ አበባየሁ ገበያው፣ ሶሎሞን አባተ፣ እኔም ፕሮዲሰርዋ ብርሃን ኃይሉ እንኳን ለብርሃነ ልደቱ አደረሳችሁ እንላለን። ሶል፣ እንኳን ለኢየሱስ ክርስቶስ የልደት በዓል አደረሰ። አመሰግናለሁ አቢ፣ እንኳን አንቺንም ለብርሃነ ልደቱ አደረሰሽ። እንዲሁም ብርሃን፣ አንቺንም እንኳን ለብርሃነ ልደቱ አደረሰሽ። እሁድ ታህሳስ 29 2010 ዓመተ ምሕረት ዕለተ ገና ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የገና ምሽት ስርጭት ጀመረ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የሕዝባዊ ወያነ ሃርነት ትግራይ የከፍተኛ አመራሮች ድርጅታዊ ጉባኤ ከሚቀጥለው ሳምንት ጀምሮ በመቀሌ ከተማ እንደሚካሄድ ታውቋል። በፋና ብሮድካስቲንግ ኮርፖሬሽን ዘገባ እንደተመለከተው ጉባኤው ከጥር ሶስት ጀምሮ ለስምንት ተከታታይ ቀናት የሚካሄድና ሁለት ሺህ አምስት መቶ ተሳታፊዎች እንደሚገኙበት የሚጠበቅ ነው። ይኸው ሰባተኛ ዙር ድርጅታዊ ኮንፍራንስ በክልሉና በሀገሪቱ አንዣቦ ያለውን አደጋ በሚገባ ገምግሞ መፍትሄና ቀጣይ አቅጣጫ ያስቀምጣል ተብሎ እንደሚጠበቅም ዘገባው አመልክቷል። ኤርትራ 450 የሚጠጉ የግል ድርጅቶችን በጊዜያዊ መልክ የዘጋች ሲሆን እርምጃው በቀይ ባህሪቱ ሀገር ምጣኔ ሀብት ላይ ንዝረት ለቋል። መንግስታዊው ሻቢት ዶት ኮም ድረገጽ ባለፈው ሳምንት ባቀረበው ርዕስ አንቀጽ መሠረት የግል ንግድ ድርጅቶቹ እንዲዘጉ የተደረገው ኩባንያዎች የመገበያያ ገንዘብ በድብቅ ያከማቻሉ፣ ንግዶቻቸውንም በቼክ እና በሌላ የባንክ አሰራሮች አማካኝነት አይለዋወጡም በሚል ነው። የመንግስቱ መግለጫ እንደሚለው መላ ኤርትራ ውስጥ በአሁኑ ወቅት 58 ሺህ የሚሆኑ የግል ድርጅቶች ያሉ ሲሆን እርምጃው የሚመለከታቸው ከመቶ አንድ የሚሆኑትን ብቻ ነው። ከነዚህ አብዛኞቹ ደግሞ በአገልግሎት ሰጪ ዘርፎ የተሰማሩ በመሆናቸው እንደ ጥፋታቸው ክብደት መጠን ለስምንት ወራት ያህል ተዘግተው ሊቆዩ ይችላሉ። የኤርትራ መንግስት ኢኮኖሚውን ለመቆጣጠር ሲል ባለፉት ቅርብ ዓመታት ውስጥ ሌሎች እርምጃዎችን መውሰዱም ይታወቃል። የሳውዲ አረቢያ ባለሥልጣናት ሰሞኑን እንደገና ሌላ በንጉሳውያን ቤተሰቦች ላይ ያነጣጠረ አዲስ ዙር የማሰር ዘመቻ አካሂደዋል። ይህኛው 11 ልዑሎች ለኤሌክትሪክና ውሃ አገልግሎት ይደረግላቸው የነበረው ክፍያ መቋረጡን ተቃውመው በዋና ከተማዋ ቤተ መንግስት ውስጥ አድማ በማካሄዳቸው የተወሰደ እርምጃ ነው። መንግስት ክፍያው እንዲቋረጥ የሰጠውን መመሪያ የተቃወሙትን ልዑላውያን የጸጥታ ኃይሎች በቁጥጥር ስር መዋላቸውን የገለጹት የሀገሪቱ ጠቅላይ አቃቤ ህግ ሼህ ሳዑድ አል ሞጀብ ናቸው። ሳዑዲ አረቢያ ውስጥ ማንም ከህግ በላይ ሊሆን አይችልም፣ ዜጎች ሁሉ እኩል ይዳኛሉ። ማንኛውም ሰው ስልጣን ይኑረው አይኑረው የመንግስቱን ትእዛዝ ከጣሰ ለፍርድ ይቀርባል ሲሉም ጠቅላይ አቃቤ ህጉ አክለዋል። የሳዑዲ አረቢያ መንግስት ባለፈው ህዳር ቢሊየነሩን ነጋዴ ሼህ ሙሐመድ ሁሴን አላሙዲንን ጨምሮ በርካታ ንጉሳውያን ቤተሰቦችን፣ ሚኒስትሮችንና ሌሎች ባለሀብቶችን ማሰሩ ሲታወቅ የሰጠው ምክንያት ሙስና ለመዋጋት ከተያዘ ጥረት ጋር የተያያዘ ነው የሚል ነው። አድማጮች ዜና በቀጥታ የሚተላልፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኢራን አብዮታዊ ዘብ ዛሬ ባወጣው መግለጫ በባዕዳን ጠላቶች ሲል የገለጸውን ሀገሪቱን ያጥለቀለቀውን ሁከት ለማብቃት ህዝቡና የጸጥታ ኃይሎች ከፍተኛ ሚና ተጫውተዋል ብሏል። ቡድኑ በዚሁ መግለጫው አዲሱ ኩሩ ጀግና፣ እምነቱን አክባሪና አብዮታዊው የኢራን ህዝብ በብዙ ሺህ ከሚቆጠረው ታማኝና በጎ ፈቃደኛ ኃይል ጋር በመተባበር በአሜሪካ በእንግሊዝና በእስራኤል እንዲሁም በሳዑዲ አረቢያ ንጉሳውያን ቤተሰብና በታገደው የሙጃሂድን ድርጅት ሀገሪቱን ለማተብ የዘረጉትን ሰንሰለት መበጣጠስ ችለዋል ብሏል። ዜናው አበቃ። ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የገና ምሽት ዝግጅት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች በድጋሚ እንኳን አደረሳችሁ። አሁን ከአባቶች ቡራኬ እናሰማችሁ። ብፁዕ አቡነ ፋኑኤል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የዋሽንግተን ዲሲና የካሊፎርኒያ አህጉረ ስብከት ሊቀጳጳስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በኢትዮጵያ ሀገራችን እንዲሁም በመላው ዓለም የምትገኙ ኦርቶዶክሳውያን ኦርቶዶክሳውያት የሆናችሁ ምዕመናን በሙሉ እንዲሁም የክርስትና እምነት ለምትከተሉ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል ልደት በሰላምና በጤና በሕይወት ጠብቆ አደረሳችሁ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ። የሉቃስ ወንጌል ምዕራፍ ሁለት ከቁጥር አስራ አራት ይህ በዓል ልደት ለመላ ክርስቲያኖች ታላቅ በዓል ነው። በአባቶቻችን በነቢያት ሲነገር የነበረው ትንቢት የተፈጸመበት ነው። ኢሳይያስ በምዕራፍ ሰባት ከቁጥር አስራ አራት ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረው ከስምንት መቶ ሀምሳ አመት በፊት የተናገረው ትንቢት የተፈጸመበት እለት ነው። ስለዚህ ኢሳያስ በዚሁ ትንቢቱ ምዕራፍ ዘጠኝ ላይ ህፃን ተወልዶልናልና ወንድ ልጅም ተሰጥቶናልና እና የሰላም አለቃ ተብሎ ይጠራል። ለሰላሙም ፍጻሜ የለውም ይላል። ስለዚህ የሰላም ባለቤት ኢየሱስ ክርስቶስ ምድርን በሰላም ምድርን በብርሃን ለመምላት በገባው አምላካዊ ቃል መሰረት ሰው ሆነ፣ ተወለደ። የእኛን አበሳ የእኛን ኃጢአት ለመሸከም ሰው ሆነ። ስለዚህ ክርስቶስ ሰላማችን ነው። በክርስቶስ የተሰበከልን ሰላም ዛሬም ለምድራችን ያስፈልጋታል። ስለዚህ ነው በዚህች ሌሊት በሜዳ ያደሩ እረኞች ስባት ለእግዚአብሔር በሰማያት ሰላም በምስምረቱ ለሰብ ብለው ያመሰገኑት ምድር ሰላም አታነበርና ነው አምስት ሺህ ከአምስት መቶ ዘመን የጨለማ ዘመን የምንለው ፀሐይ ብርሃኗ ያነስታለች ማለት ሳይሆን የጨለማ ዘመን ማለት የኃጢአት የጠብ፣ የክርክር የሞት ዘመን ማለት ነው ስለዚህ ያንን ተሻገርን ለኢየሱስ ክርስቶስ ሰመሆን ጨለማው ተገፈፈልን ስለዚህ አሁንም ይህ በዓል ለሀገራችን ለኢትዮጵያ በተለይ አማናዊ ሰላም እንዲሆንላት የክርስቶስ ሰላም በምድራችን እንዲሰፍል እንመኛለን፣ እንጸልያለን። በሀገራችን ኢትዮጵያ አሁን ባሳለፍናቸው ወራቶችም ሀገራችን በፖለቲካ ቀውስ ውስጥ እንደነበረች መለያየት፣ ሞት፣ መከራ፣ ስደት የበዛ እንደሆነ ሁላችንም እናውቃለን። ይህንንም በማስመልከት በየጊዜው በቤተ ክርስቲያን ጸሎት ምህላ ይዘን ቆይተናል። ህዝቡና መንግስትም በሰላማዊ መንገድ ችግሮች እንዲፈቱ ጥሪያችንን ስናቀርብ ሰንበተናል። ስለዚህ አሁንም በቅርቡ በመንግስት የሰማነው መግለጫ የፖለቲካ እስረኞች ይፈታሉ የሚለውን በመስማታችን በእጅጉ ተደስተናል። ይህ ነገር እንግዲህ መንግስት የተናገረውን ቃሉን እንደማያጥፍ አምናለሁና እስረኞቹ ይፈታሉን ተስፋ እናደርጋለን። ይህም ትልቅ የሆነ አንድ የዲሞክራሲ እና የመልካም አስተዳደር መገለጫ ነው እና በዚሁ አጋጣሚ መንግስትንም ላመሰግን ወዳለሁ። ነገር ግን ይህ ጅምር እንጂ ፍጻሜ አይደለም እና በቀጣዩም ደግሞ እንዲሁ በሀገሪቱ ላይ ሙሰኝነት ጠፍቶ መልካም አስተዳደር እንዲሰፍን መንግስት ከህዝብ ጋር ፊት ለፊት እየተወያየ የሀገራችን ልማት የሀገራችን እድገት እንዲፋጠን እንመኛለን። በዚሁ አጋጣሚ ባለፉት ጊዜያት በዚሁ በተፈጠረው ችግር ብዙ ወገኖቻችን ኢትዮጵያውያን ህይወታቸው እንዳለፈም አንዘነጋውም። ስለዚህ እነዚህንም ወገኖቻችን እግዚአብሔር ነፍሳቸውን እንዲምር መንግስትም ደግሞ ለእነዚህ ወገኖች ቤተሰቦች ድጋፍ እንዲያደርግላቸው፣ እንዲያጽናናቸው ይህ አስፈላጊ ነው። መቼም የእርቅ ግማሽ የለውም፣ የሰላም ግማሽ የለውም እና የታሰሩት ሲፈቱ ያዘኑትንም ማጽናናት ደግሞ የሚገባ ነው ብለን እናምናለን። ስለዚህ እግዚአብሔር በዓሉን የሰላም የፍቅር የበረከትና የአንድነት በዓል ያድርግልን። እግዚአብሔር አምላክ ሀገራችን ኢትዮጵያን በሰላም ህዝቦቿንም በፍቅርና በአንድነት ይጠብቅልን። የእመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አማላጅነት እና ጥበቃ አይለየን። አሜን። ዜናዎቻችሁን በስልክ ያኖራችሁ እነሆ ጥቂቱን እናሰማችሁ። ተመስልም የገና በዓል መልካም ምኞት ለመግለጽ ነው። በካናዳ ድመልትን ለሚገኙ አቶ ንጉሱ፣ ወይዘሮ ፍቅርተ እንዲሁም በኢትዮጵያ ለሚገኙ ቤተሰቦች መልካም የገና በዓል እመኛለሁ። ዳዊትሪን ከቬቬ ስዊትዘርላንድ ይሄ ሰላም ናችሁ? አማን ነው። አዲስ አመት እንዴት ነው? እንኳን ለገና በዓል አደረሳችሁ። መልክ ለማስተላለፍ ነው። አንደኛ ለውድ ባለቤቴ በተለየ ዘያንቹ፣ እንዲሁም ልጄ ለክሩቤል፣ ለመቅደስ እና ለባቆ፣ በተጨማሪም ለጓደኛዬ ለጽዋው ለጎብ ነው በቅጽል ስሙ ከጂኒ እና ለቀሩ ቤተሰቦቼ በሙሉ እንኳን አደረሳችሁ ይላሉ እና ለሞላ ኢትዮጵያ ሕዝብ እንዲሁም ለዚህ እና ለዲዮቺ ሰራተኞች በሙሉ እንኳን አደረሳችሁ። ኢትዮጵያ ለዘላለም ትኑር። ከሳውዝ አፍሪካ ተስፋዬ ነኝ ባዛር እንኳን ለጌታችን ያደረሰች ልጆቶች ክርስቶስ የልደት በዓል ወይምና አደረሳችሁ መላው ቪኦኤ የአማርኛ ዝግጅት አዘጋጆች እና አድማጮች በሙሉ በማለት የመልካም ምኞት መግለጫዬን አደርሳለሁ። በመቀጠል ለወንድሞቼ ለምትኩ እስጢፋኖስ፣ ለወደረ ኢትዮጵያ እስጢፋኖስ፣ ለወደረ ዩኒቨርስቲ እስጢፋኖስ፣ ለተማሪ ልተወርኩ፣ ለተማሪ አለማየሁ ምትኩ እና ለተማሪ ከናን በድሉ መልካም የገና በዓል ሆንላ ችላለው። በድሉ እስጢፋኖስ ከሜሪላንድ ወይሰ ከመርዳ እንደምናችሁ መሪ ክርስማስ ሀፕ ኒየር የፈረንጆቹ የህልንበት ሀገር ነው። ሀፕ ኒየር እንደ መሪ ክርስማስ ለማለት ነው የደወልኩላችሁ። ሄሎ ቪዎች እንኳን ለገና በሰላም አደረሰን ልል ነው እሁድ እንግዲህ በሰላም ያደርሰን ያደርሰናል ብዬ እምነት አለኝ። ደጉ ይባላል ስም የምደውለው ከዚህ ከዋሽንግተን ዲሲ አካባቢ ነው እንኳና I'm going couple to you የአሜሪካ ድምፅ መልእክት ይቀጥላል። እንኳን ለብርሃነ ልደቱ አደረሳችሁ። መልካም ገና ለሁላችሁም። ይህ የልደት በዓል የሰላም የጤና፣ የመቻቻልና የህብረት ወራት ዓመታት እንዲያበስድላችሁ እመኛለሁኝ። በበኩሌ ይህ ብቻ አይደለም። ይህን አጋጣሚ በመጠቀም በየጊዜው ፕሮግራማችን ለምታዳምጡ ምክራችሁን፣ ሂሳችሁን ለምትለግሱን በሙሉ እናመሰግናለን። ፕሮግራማችን በእናንተ ነው የሚመካውና እግዜር ይስጥልን። መልካም በዓል እንደገና። ንጉሴ መንገሻ ነኝ። የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር የንጉሴ መንገሻ የገና መልእክት ነው የሰማችሁት። ውድ የአሜሪካ ድምፅ አድማጮች መልካም የገና በዓል ይሁንላችሁ። በዓሉ የሰላም፣ የፍቅር፣ የደስታ እንዲሆን እመኝላችኋለሁ። በዚህ አጋጣሚም ፕሮግራማችንን መከታተል እንድትቀጥሉ ጠይቃለሁ። ገንቢ አስተያየቶቻችሁም አይለዩን። ትዝታ በላቸው ነኝ ከአሜሪካ ድምፅ ራዲዮ። የአሜሪካ ድምፅ የአፍሪቃ ቀንድ አገልግሎት ማኔጂንግ ኤዲተር የትዝታ በላቸው የእንኳን አደረሳችሁ መልእክት ነው። የተከበራችሁ አድማጮቻችን እንኳን ለብርሃነ ልደቱ አደረሳችሁ በዓሉ የደስታ መጪው ጊዜ የጤናና የሰላም እንዲሆንላችሁ በራሴና በባልደረቦች ስም እመኛለሁ ደሳለኝ መኮንን ነኝ የአሜሪካ ድምፅ የአፍሪካ ዲቪዥን ኤክስኪዩቲቭ ፕሮዲውሰር ደሳለኝ መኮንን ነው ከካቶሊካዊት ቤተ ክርስቲያን ማኅበረ ሲታውያን አባ ሙሴ ተስፋ ዮሐንስ ለብርሃነ ልደቱ የሰጡት ቃለ ቡራኬ ቀጥሎ ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ለተከበራችሁ በአገር ውስጥና በውጭ አገሮች ለምትገኙ የክርስቶስ ምእመናን ሁሉ እንኳን ለብርሃነ ልደቱ አደረሳችሁ በክርስቶስ ውጥ ወንድሞቼና እህቶቼ ለሁሉ እግዚአብሔር ሰማያዊ አባታችን ምግባችንና ልብሳችን ሳያጎድል በጤናና በሰላም ጠብቆ ለበዓለ ልደቱ ላደረሰን በሁሉም ስለ ሁሉም የተመሰገነ ይሁን። መላእክት እብር ለእግዚአብሔር በአርያም ጌታ ለወደዳቸውም ሰዎች ሁሉ ሰላም እያሉ እንደ ዘመሩ፣ እኛም ከእነሱ አብረን፣ ጨለማን አስወግዶ ብርሃን ላለበሰን፣ ሀዘንን ቀንጥጦ ልባችን የዳበሰን፣ ኃጢአታችንን ደምስሶ ሰማያዊ ጸጋን ላለበሰን፣ መድኃኔ ዓለም ከሳቴ ብርሃን ዛሬ ተወልዶልናል። ሀሌሉያ እንበል በህብረት። የልጅነት ክብር ተመልሶልናል። በኢየሱስ ክርስቶስ ሕፃን በጠላት ላይ ድል ነስተናል። በተረፈ ውድ ወንድሞቼና እህቶቼ አእምሯችን የሚያድስ ህይወታችን የሚቀድስ የሰላምና የጤና የፍቅር፣ የአንድነትና የወንድማማችነት በዓለ ልደት ያደርግልን። Thank uh you. -huh. Uh -huh. ንጉሴ አክሊሉ አዲስ አበባ ላይ ነው ስለ ገና ጥቂት ተጨዋውተናል። በጋዜጠኝነቱም ላይ አስተዳደጉም ከቤተ ክህነትም ጭምር ነው እና ደግሞም የአፈሊቅ አክሊሉ ልጅም ነውና ብዙ ያውቃል። ሰለሞን አነጋግሮታል። የሙያ ባልደረባዬ ጋዜጠኛው ንጉሴ አክሊሉ እንኳን ለብርሃን ልደቱ አደረሰህ። እንኳን አብረ አደረሰኝ። ሰለሞን አባተ ለቪኦኤ ጋዜጠኞች በሙሉ እንኳን አደረሳችሁ። አሚን አሚን። ንጉሴ እስቲ ከገና ሰሞን ጨዋታ እንነሳና በገና ጨዋታ አይቆጣም ጌታ የሚሉ አሉ። በገና ጨዋታ አይቆጡም ጌታ የሚሉ አሉ። አንደኛ የትኛው ነው ትክክል? ሁለተኛ ጌታ ሲባል ማንን ጌታ ለማለት ነው? ምን ማለት ነው ይሄ ጨዋታ? ለነገሩ በገና ጨዋታ አይቆጡም ጌታ የተባለ እነዚህ የድሮ እንደው የባህል አባቶች፣ ሽማግሌዎች፣ አረጋውያንም ነው ያው ደግሞ በአንድ በኩል ደግሞ እንዳልከው ደግሞ አንተም እንደውም ጥሩ አመጣኸው። ጌታንም ለማለት ነው ግን ጨዋታውን የሚመለከቱ አባቶች አሉና በዚህ በገና ጨዋታ አይቆጡም ጌታ ጌታ እንዳያይሉም አይከለክሉም። እንደ ልብ ብንጫወት፣ ምክንያቱም እየተዘላለፉ እየተነቃቀፉ፣ እየተመሰጋገሉም ግራና ቀኝ ሀሳብ እየተለዋወጡም አንዱ በአንዱ ላይ እየገጠመ እየተቀኘ ስለሆነ ይሄ የገና ጨዋታው የሚካሄደው ያንን ስሜት ለመግለጽ ተብሎ ነው። በገና ጨዋታ አይቆጡም ጌታ የሚባለው ብዙ ጊዜ በዛ ላይ እስከ ገና ድረስ እንግዲህ የመህር ጊዜ ነው፣ የሰብል ስብሰባ ጊዜ ነው እና ስራ በዝቶም የሚቆይበት ጊዜ ነው እና ምናልባት ከዛ ስራ ወጣ ብለው በዚህ በመጫወቱ በዘፈኑ በሩር ጨዋታው በሁሉም ላይ ለመሳተፍም ቢሆን አይቆጡንም የጌታም ልደት ስለሆነ የሚል ምናልባት መልዕክት ይኖረው ይሆን? አዎ፣ ልክ ነው፣ ትክክል ነው። ከስራም ዞር ብንል፣ ልክ ነው፣ ትክክል ነው። አሁን የስራ ዘመን ነው። የሄዶ ወቅት ነው። አሁን ባለፈው የተሰበሰበውን የሚሄዱበት ጊዜ ነው። በተለይ ይሄ ታህሳስ አሁን የያዝነው ወር እና የሚቀጥለውም ጨምሮ እና ትክክል ነው። እንደውም እኮ ገናን እኛ ከዚህ ከገና ጋር ሆኖ የገና ጨዋታ እንላለን እንጂ ገናን በፋሲካ በትንሳኤ ሰሞን ሁሉ ይጫወቱታል። ገበሬውን ትንሽ ፋታ በሚያገኝበት ጊዜም ይኸው የገና ጨዋታ ይቀጥላል እና ትክክል ነው ያልከው። ምንድን ነው ገና ለመሆኑ፣ ለምን ገና ተባለ? ስሙ ራሱ ልደት ነው አይደለም እንዴ? ገና ምንድን ነው? አዎ ከየት የመጣ ስያሜ ነው? ገና መግነን ከሚለው ጋራ የተያያዘ እንደሆነ አንዳንድ መዝገበ ቃላት ያብራራሉ። ገነ፣ ገነነ ታወቀ፣ ወይተሰማ ሆነ እንደማለት እና አዎ፣ ተሰማ ከጌታ መወለድ ጋርም ተያይዞ ያለ ነገር ነው እና ገና ከዛ ተያይዞ እንደመጣ ይነገራል። እንግዲህ በዋናነት የሚታወቀው ልደት ነው። በሁለተኛ ደረጃ ደግሞ ያው ገና እያል በአማርኛ የምንጠራዋለን። በግዕዝም እንግዲህ የበዓሉን መግነን፣ የበዓሉን ታላቅነት፣ የበዓሉን ልዩነት ለመግለጽ ተብሎ የተደረገ ነገር ነው። የገና ጨዋታ ምንም እንኳን ቅድም እንዳልከኝ በፋሲካውም በሌላውም ሰሞኑን ሰው ቢጫወተውም እንደውም አሁን ባህላዊ ስፖርቶች ዝርዝር ውስጥ ገብቶ በስፖርት ተቋሙም ውስጥ ራሱን የቻለ የጨዋታ አይነት ነው መሰለኝ። በአጠቃላይ ግን ስናየው ከልምድ ከባህል ስንመለከተው ግን ከገና ከራሱ ጋር የተያያዘ ነው። ለዚህ ነው የገና ጨዋታ የሚባለው። የዚህ የሩሩ የቅሌው የጨዋታው ስርዓት ራሱ ከገና ጋር የተያያዘ ነውና ለምን በገና ጊዜ ሆነ ይሄ ጨዋታ የሚዘወተረው ያው ከገና ጋር ስለተያያዘ ነው። የገና ጨዋታ ብቻ ሳይሆን እኮ የገና ዳቦም አለ ይላሉ። ራሱን የቻለ ዳቦ እንዳለ ይነገራል። በተለይ በዚህ በትግራይ አካባቢ እንደሚታወቅ አንድ ወዳጄ አጫውቶኛል። እና ከዚሁ ከበዓሉ ጋር ተያይዞ የመጣ ነገር መሆኑ ነው ብዙ ጊዜ የሚነገረው እንግዲህ ዘፈንም በዚሁ ጊዜ አለ አብሮ የገናው ጨዋታ ብቻ አይደለም፣ አሲና ገናይም በዚሁ ጊዜ ያለ ነው እና እስቲ ስለ እሱ ደግሞ ትንሽ አጫወተኝ ንጉሴ። ስለ እሱ እንግዲህ ብዙም ጠለቅ ብዬ መናገር እንደው ቢከብደኝም፣ በአጭሩ ግን አሲና አሰና ማለት እንኳን ደስ አለን ማለት ነው። ገና ያው ክርስቶስ በመወለዱ ምክንያት የደስታ በዓል ስለሆነ አሲናዬ አሰናገናዬ የገና ጨዋታውን ከደስታ ጋር አድርጎ ብዙ ጊዜ የምናውቀው አብረን የኖረው የቆየው ፍሬው ኃይሉ ከሀገር ፍቅር አሲናዬ አሲናገናዬ እያለ የያዜም ነበረ እና እንኳን ደስ አለን ማለት እንደሆነ ይነገራል። እንግዲህ በዚህ በገና ያው እንግዲህ የሩር ጨዋታ አለ፣ የጥንጉ አለ፣ ብዙ ነገር አለ። በጥንግና በሩር መካከል ትንሽ ልዩነት አለ። በመጫወቻዎች መካከል አንዱ በቆዳ የተለበደ ነው፣ አንደኛው ደግሞ እንደዚሁ ነው። ዞሮ ዞሮ ብቻ ሩሩ ሰው እንዳይጎዳ ሆኖ፣ ቀደም ሲል እንደተነጋገር ነው በዓሉ የበለጠ ለማግነን ሲባል በግጥምም አንዳንድ ሀሳቦችን እየተወራወሩ የሚጫወቱት ጨዋታ ነው። ስለ ጥንጓ ስትነግረኝ ሰው እንዳይጎዳ ብለኸኝ ነበርና በገና ጊዜ እንደውም የመጎዳዳት ነገሮች እንዳሉ ተጎዳድቶም ብዙ መካሰስም እንደሌለ ወደ የትም እንደማትሄድና እዛው እንደሚያልቅ ነገሩ ይሰማል፣ ይታወቃል። በአፈ ታሪክም አለ። ታስታውስ እንደሆነ ፍቅር እስከ መቃብር ላይም እንደዚሁ የተጠቃቀሱ ነገሮች ነበሩ። ይሄንን የሚያንጸባርቅ እና የመጎዳዳቱም ነገር ነበር እንጂ አይደለም፣ መጎዳዳትም አለ። ግን በተቻለ መጠን ግን እቺ ሮሯ በሚጫወቱበት ጊዜ እንግዲህ ከበድ ያለ ነገር ከሆነ አንደኛ በዱላውም ለመምታትም አስቸጋሪ ሊሆን ይችላል። ሁለተኛ ነገር ደግሞ ሲያርፍ ግንባር ላይ ወይም ደግሞ ዓይን ላይ ወይ ቁርጭምጭሚት ላይ የሚያርፍ በመሆኑ በተቻለ መጠን ተጫዋቾቹን እንዳይጎዳ ውድድሩ ነው እንጂ አሸናፊው ነው እንጂ የሚታየው፣ በዛ መሳሪያ ተጫዋቹ እንዲጎዳ ስለማይፈለግ ለዛ ነው እንጂ። መደባደብም አለ በዱላው እኮ እርስ በርስ ግጭትም አለ። ያነሳናቸው የገና ጨዋታ አሁን እናንተ ከተነጋገርነው በበለጠ ባህሉ እንዴት እንደሆነ ታህሳይ ገብረ እግዚአብሔር ይባላል። በጠቅላይ ቤተ ክህነት ምክትል የህዝብ ግንኙነት መምሪያ ኃላፊ ነው። ወዳጄ ነው። እኔ እና እንዲህ እንዲህ አይነት ነገሮችን እጠያይቀዋለሁ። እየጠየቅኩትም ድምፁን ጊዜ ከረሱ አስቀምጣለሁ። ወደፊት ለታሪክ ጊዜ ካለ ትንሽ ያጫውተን። እኔም እዚህ አዲስ አበባ ቤቴ ቁጭ ብዬ ገና አንጠላ ጉሽጠላ ይዤ እንግዲህ እሱን እየተጎነጨሁ አብረን እንስማው።

ሀሳባቸው ግድ እንደሆነ ምናምን ለማወቅ ማለት ነው። ያ ሰላይ መሀል ሲገባ ኮኮቡ እንቀሳቀሳል አልንቀሳቀሳል ቀጣል ግድ ነው። ችግሩ እንግዲህ የሆነ ችግር ተፈጥሯል። እንግዲህ እግሩ አባቶች ደሰና ከምናም ከሰፈ አንድ በደሉ የተሰሰመ ወይ የተፈጠረ ስደት አለ ከመካከላችን። ስለዚህ ፍተሻ አካሄድ ስራው ወታደር ሲባል ወታደሩ ሲቆጠር አንድ ተቀኘ ሌላ። ያ ሰላዩ አንገቱን ቆረጡትና በሰይፍ ያንን አንገቱን እንደጫወቱበት እንደገና ሩሩ ይባላል አንዱ ማለት ነው። አንዱ አባቶች የሚሉት ማለት ነው። ሌሎቹም ደግሞ የለም ድሮም ነበረ። ቆል ማማር ያለው የገና መጫወቻ ዱላ ዳዊትም እረኛ ያለ ደዛ አይነት ዱላ ነበረ፣ ነው የዳዊት በትር ነው የምትባለው ገና መጫዋቸዋል ለእረኛዎች ለበግ ለማስቆም በድሮ ምናምን አድርጎ ያችን ሚት እረኞች እና በዛም ይጫወቱ ነበረ። በተለይም ያን ሌሊት ሲጫወቱ እረኞች የነበሩት እሱን ነው የሚሉ አሉ። በብርሃን ሲበራ ማለት ነው መላእክት ጋር ሲዘምሩ ስለዚህ ሁለት ምክንያት አለ ማለት ነው። እነዚህ ቢሰብሳባት በጠለመ ሩር ሩር ሳይሆን ሩር ነው። ሩር የተባለበት ምክንያት እንግዲህ ከግዝግታ ከተለያየ ነገር ሲሰሩ በእሳት ይደበልቡታል። ሩሯ እንግዲህ እንዲኖራት ነው። ደስታ ተክለወልድ ኪዳነወልድ ክፍሌ በመዝበር ቀራ እሳት ስለሚጠውሱት ያረረ ለማለት ነው ሩር ይሉታል። ህግ የምትባለው ግጅነፋ በቆዳ በበሬ ቆዳ ስለምትሸፈን ነው። ሰውንዳት ጎዳ ተብላ በባለሙያ በስነስርአት በቆዳ ትሸፈናለች። ይሄ እንደዚህ ነው ማለት ነው። ሰፊ ነው። ስለ ልደቱ ውስጢ ደግሞ ትንሽ አጫውተኝ። ያው ከቤተ ክህነትም አካባቢ አንተም የምታውቀውን ምንድን ነው? የጌታ ልደ ጌታ መጋቢት ሀያ ዘጠኝ ተጸነሰ ታህሳስ ሀያ ዘጠኝ ተወለደ። ዘጠኝ ወር ከአምስት ቀን የሚሞላው መጋቢት ሀያ ዘጠኝ ተጸንሶ ታህሳስ ሀያ ዘጠኝ ነው ማለት ነው። መሀል ላይ ጳጉሜ አምስት ቀን ስላለች ማለት ነው። አዎ እንደዛ ልክ ነው። እና የእኛ አቆጣጠራችን የራሱ ራሱ የቻለ ከወሪቱ ዘመን ጀምሮ እና የአራት ሺ አምስት ሺ እስከ ሰባት ሺ ያደርሱታል። ዘመን መቁጠር ከጀመርንበት ጊዜ ጀምሮ የእኛ ትንሽ ከፈረንጆቹ ለየት ይላል። ፈረንጆቹ ግን ባለፈው ሳምንት እናንተ እንዳከበራችሁት ታህሳስ አስራ ስድስት ቀን ነው የሚያከብሩት። አዎ የፈረንጆቹ የዘመን አቆጣጠርም በዚሁ ጊዜ ነው። አሁን ታህሳስ ሀያ ሁለት ቀን ነው አይደለም? በሀያ ሁለት ጀምራል። ኒውር ልክ ነው። እንደዛ ስለሆነ እኛ የኖ መርከብ አራራት ተራራ ላይ ከታየችበት ጊዜ ጀምሮ ኢትዮጵያውያን ዘመን መቁጠር ጀመሩ፣ አዳም ከገነት ከተባረረበት ጊዜ ጀምሮ ኢትዮጵያውያን ዘመን መቁጠር ጀመሩ፣ ከፍጥረተ ዓለም ጀምሮ ኢትዮጵያውያን ዘመን መቁጠር ጀመሩ ስንል የኢትዮጵያ ሊቃውንት የፈረንጆቹን ሲያነሱ ፈረንጆቹ የዘመን አቆጣጠር ባህልን ታሪክም የላቸው ነው የሚሉት ስለዚህ በፈረንጆቹም ቢሆን የነሱ ዘመን መቆጠር ዘመን መቁጠራቸው ደግሞ ስህተትም አለበትም የሚባልም አይደለም። በራሳቸው መንገድ የሄዱበት ስለሆነ ትክክል ነው፣ የምንነቅፈው አይደለም። የእኛ ግን ከረጅም ዘመን ጀምሮ ያለ ስለሆነ በዛ ምክንያት ነው ይላሉ እና የጌታ ልደቱ የእኛ በታኅሣሥ ሃያ ዘጠኝ ቀን የሚከበረው ያው የቀንም ልዩነት አለን። የአመታትም የስምንት አመት ልዩነት አለን። በዚህ ምክንያት ነው የልደቱ በዓል የሚከበረው። ዛሬ ቅዳሜ ሌሊት ጀምሮ ነው የገና በዓል። ሁለት ሰዓት ተደውሎ ሀያ ስምንት ለሀያ ዘጠኝ አጥቢያ ህዝበ ክርስቲያኑ በየቤተ ክርስቲያኑ ሄዶ ልክ እንደ ትንሣኤ በዓል ቅዳሴው፣ ማህሌቱ የሚቆመው ከምሽቱ ሁለት ሰዓት ጀምሮ ነው እና በዛ ምክንያት በዓሉን አክብረን ነው እኔ እናንተ የተገናኘ ነው እና ትልቅ በዓል ነው ዛሬ ሰውና እግዚአብሔር የታረቁበት እለት ነው ቀን ነው ብለው ነው ይህን ዕለት የሚያስታውሱት። ከዚህ ከምስጋና ዝማሬዎች እንደው አንዱን ልትልልኝ ትችላለህ ንጉሴ? ምን ሞልቶ የቱን ብዬ ቱልጦ እንጂ እስኪ አንዱን ባልትመርጫ። ለምሳሌ አሁን ዛሬ ለሊት የተቀደሰው ቅዳሴ ቅዳሴ ማለት ምስጋና። ከማህሌቱ ለየት ይላል ቅዳሴው ዋናው ማሰሪያው ማህሌት ተቆሞ ቅዳሴው ነው ቁርባኑ ሥጋ ወደሙ ይሄ ያለበት እና ቄሱ ዋናው ገባሬ ሰናዊ ካህን ሲቀድስ ፓትርያርኩም ራሳቸው ምናልባት መንበረ ጸባዖት ጸባዎት ቅድስት ሥላሴ ቤተ ክርስቲያን ሲቀድሱ በጎ ለእንስሳ ነገር ተጣለ። ቄሱ ግን ዝም ብሎ ነው የሚያዘው ነ ትርጉሙን አይሰጥም። አምሃንክሱ እጅ መንሻውን ተቀበለ። ተባሰገል ይዘውለት የሄዱትን እጅ መንሻ፣ ስጦታ፣ ገጸ በረከት ተቀበለ ወከመ ህፃናው

ወተቱን ስጭኝ ብሎ እንደሚል ማለት ነው። ቃሉ ይሄ ነው። በግዙ ብቻ ስለሚቀደስና ማብራሪያው አብሮ ስለማይሰጥ ብዙ ጊዜ በቃ አናውቀውም፣ ዝም ብለን ነው የምናልፈው። እኔ እንደው ይህንን ግዙና አማርኛውን አስተያይቼ ስላየሁት ነው። ይሄ እንግዲህ በቅዳሴው ነው። በማህሌቱ በኩል ይሄ እርክ እንደሆነ ደግሞ ይሄ ቸብቸቦ የሚለው ብዙሃኑ አማን በአማን አማን በአማን አማን በአማን አማን በአማን እሰይ፣ ደስ ይበለው፣ እሰይ ደስ ይበለል፣ መድን ተወለደልን መድን ተወለደልን ሲል ይሄ ደብተራው በዘምሩ ጥንግብር የሚለው ሰው ደግሞ አማን አዎ አማን እደት ሲበለል ማለት ነው ብሎ በረጅሙ ይወርበዋል። ይመናል ደግሞ ህዝቡ ደግሞ ይሄ ሰፊው ህዝብ ደግሞ ሰፊው ህዝበ ክርስቲያን ደግሞ እንኳን እንኳን ለብርሃነ ልደቱ አደረሰን አደርስን መልካም በዓል ይሆንልን እየተባለ በዚህ አይነት መልክ ይከበራል በዓሉ። ዘጠኝ ሰዓት ቅዳሴ ሲወጣ ጠዋፋቸውን እያበሩ በአራቱም ማዕዘን ምእመናን ነጭ በነጭ ለብሰው በአዲስ አበባ በአራቱም ማዕዘናት አቅጣጫ በኢትዮጵያ በመላው ማዕዘናት አቅጣጫ ሲሰማሩ፣ ዘጠኝ ጊዜ መድፍ ሲተኮስ የበዓሉን ደስታ የሚያበስር እና ይሄ በዓል በጣም ልዩ ልዩ ልዩ ሆኖ በዚህ መንፈስ ይከበራል ማለት ነው። ጋይ ሰለሞን ንጉሴ፣ በቅዳሴው መሀል ስለ ሰብአ ሰገል አንስተህልኝ ነበረ። ስለ ሰብአ ሰገሉ መካከል ኢትዮጵያዊ ነበር እንዴ? እንደዚህ ይባላል። ሰብአ ሰገል ስጦታ፣ ገጸ በረከት ይዘው የሄዱት ከእነዛ መሀል አንዳንዶቹ ሁለቱም ይላሉ። ግን በዋናነት ባዜን የሚባል ንጉሥ ነበር በኢትዮጵያ ና እሱ የነበረበት ገጸ በረከቱን ካበረከቱት መሀል አንዱ እሱ ነው። እንደውም ገጸ በረከት ሆነው ከቀረበው ከእጣኑ ከወርቁ ከከርቤው ሌላ በዋናነት የተሰጠው ወርቁ ከኢትዮጵያ የተበረከተ ነው ብለው የኢትዮጵያ ሊቃውንት የኢትዮጵያ ምሁራን አስረግጠው ይናገራሉ። ወደፊት በሰፊው ጠቅላይ ቤተ ክህነትም በዚህ ላይ ያለውን አቋም ጠይቀን እንረዳለን። እንደውም ብለን እንደሰማሁት ፈረንሳይ ሀገር ይህንኑ የሚያስረዳ ኢትዮጵያዊ ንጉሥ ያለበት መሆኑን የሚያስረዳ ምስል ፈረንሳይ ሀገር በሚገኝ ሚዜም እንዳለና ፓትርያርክ አቡነ ጳውሎስ በነበሩበት ጊዜ ያንን ሚዜም እንዳዩና እንደጎበኙ እንዳረጋገጡም ነው ከዚህ ከሕዝብ ግንኙነት መምሪያው የተረዳሁት። ባጭሩ ይህን ይመስላል። ሰለሞን፣ እንግዲህ እስካሁን ድረስ ይሄ ሲባል በስፋት ሲነገር አልሰማንም። ከምስራቅ የሄዱ አማንያን መሆናቸው ነበረ ብዙ ጊዜ የሚነገረው። ንጉሴ ልክ ነው፣ ልክ ነው። ዳዊቱ ላይ ነገሥተ ተርሴስ ወደ ሰያት አምኃ ያበው ነገሥተ ሳባ ወዐረብ ጋዳ ያመንፁ ይላሉና ምናልባት እዚህ ውስጥ እንግዲህ ሳባን ጠቅሰው አመተውን እንደሆነ አንድም ሳውን እነሱ የሚያመጡት ይሆናል። ሰሎሞን ልክ ነህ። እንግዲህ እስቲ አንተንም ወደ ጠላህ ወደ ዳቦህ ልመልስህ። የገና ጨዋታም ካለብህ እንግዲህ እንድትቀጥል ልልቀቅህ። መልካም መልካም በዓል። ነገ ሰኞ ነው እንግዲህ ነገሰኛ፣ ስራ ቀንም ነው። ለእናንተም እንደዚሁ መልካም በዓል ይሁንላችሁ። እንግዲህ ከሞላ ጎደለ የጎደለውን የሚያውቁት እያስተካከሉልን፣ እንደው በዓሉን ለማስታወስ ብቻ ብለን የሰራ ነው ስራ ነው፣ እውነት ነው። ወደፊት ደግሞ ለእነሱ እድል እየሰጠን አስተካክለን፣ አሟልተን፣ አትርፈን፣ አትረፍርፈን እናቀርባለን። ሰለሞን፣ ያንተን ቅንነት አደንቃለሁ። በጣም ጥሩ ነው። እንኳን አሳወስከን። አመሰግናለሁኝ ንጉሴ። መልካም በዓል ለአንተም፣ ለቤተሰብ፣ ለወዳጅ ዘመዶች ሁሉ መልካም ገና። እሺ ስለሆን ለሁላችንም መልካም በዓል። አንተም እንዲሁ ተኛ መቸርኩ። አባቶች ቡራኬ። ቄስ ዮናስ ይገዙ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት። በጌታ የተወደዳችሁና የተከበራችሁ በአገር ውስጥና ከሀገር ውጭ የምትኖሩ ኢትዮጵያውያንና ኢትዮጵያውያት፣ በተለይም የጌታችንና የመድኃኒታችን ኢየሱስ ክርስቶስን የልደት በዓል በማክበር ላይ ያላችሁ የክርስትና የእምነት ተከታዮች በሙሉ ከሁሉ አስቀድሜ በምህረቱና በቸርነቱ ጠብቆ ለሁለት ሺህ አስር ዓመተ ምህረት የጌታችንና የመድኃኒታችን ኢየሱስ ክርስቶስ ልደት በዓል እንኳን አደረሳችሁ እያልኩ በኢትዮጵያ ወንጌላዊ ቤተ ክርስቲያን መካነ ኢየሱስና በራሴ ስም ያለኝን መልካም ምኞት ሊገልጽላችሁ ወዳለሁ። የክርስቶስን ልደት በምናከብርበት ጊዜ እግዚአብሔር ለሰው ልጆች ሁሉ ያደረገውን ቸርነትና ታላቅ ምሕረት እያሰብን መሆን አለበት። እርሱ አምላክ እና መለኮት ሆኖ ያለ የሰው ልጆችን ከራሱ ጋር ያስታርቅ ዘንድ ከቅድስት ድንግል ማርያም ሥጋ ነስቶ ሰው ሆኖ በሰው ልጆች መካከል መመላለስን መረጠ። ከሁሉም በላይ በዚያች የልደት ምስት ቅዱሳን መላእክትና አይራፋት ያበሰሩትን የምስራች እኛም ዛሬ ለእርስ በርሳችን ልናካፍል ይገባናል። ያ ታላቅ ዝማሬ ክብር ለእግዚአብሔር በሰማይ በምድርም ሰላም ለሰዎችን በጎ ስምረት የሚል ነበረ። ዝማሬው በእውነት የምድርና የሰማይ መታረቅን ያበሰረ ታላቅ የምስራች ዜማ ነበር። እንግዲህ ሁላችን በዚህ ምክንያት በክርስቶስ ፍጹም የሆነ ሰላም ተሰጥቶናል። ጌታችን ራሱ እንደተናገረው ሰላሜን ሰጣችኋለሁ፣ ሰላሜን ተውላችኋለሁ። የሚሰጠው ሰላም ዓለም እንደሚሰጥ አይነት አይደለም ብሏል። በተለይም በዚህ ባለንበት ወቅት ይሄ የሰላም ጉዳይ ለአገራችን ህዝቦች እጅግ በጣም አስፈላጊ ጉዳይና እንደገና ሊደገም ሊበሰርን ይገባል። የሀገራችን ህዝቦች በሰላም ጉዳይ ላይ አተኩረው እንዲጸልዩ በተለይ ይህንን በዓል እያከበሩ ባሉበት ጊዜ ለዚህ ጉዳይ ትኩረት እንዲሰጡ ማሳሰብና መለመን እወዳለሁ። የልደት በዓላችን ያለ ብቻ ነው ትርጉም የሚኖረው ሰላም በሰማይና በምድር መካከል ሆኔ እርቅን ተፈጠረ። ይህንን መልእክት ዛሬ ለምድራችን በጣም እንመኛለን። ምንወድ ብቻ ሳይሆን በተግባርም ደግሞ የሚገባውን እንቅስቃሴ ልናደርግ ይገባናል። እንግዲህ በመጨረሻው እግዚአብሔር ምሕረቱንና ቸርነቱን ያብዛልን እያልኩ ይህ በዓል የሰላም የበረከትና የደስታ ይሁንላችሁ እላለሁኝ። እግዚአብሔር አብዝቶ ይባርካችሁ። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ብፁዓንና የተወደዱ አባቶች ስለ ቡራኬያቸውና ስለ መልካም ቃሎቻቸው እኛም እንኳን አደረሳችሁ እያልን አክብሮታችንን እንገልጻለን። እግዚአብሔር ቃለ ሕይወት ያሰማልን። ከኢትዮጵያ ውጭስ ኢትዮጵያውያን ገናን እንዴት ይሆን የሚያከብሩት? ቁጥሩ የበዛ ትውልደ ኢትዮጵያ ወደሚኖርባት የምዕራቧ ዩናይትድ ስቴትሷ ካሊፎርኒያ አቅንተናል። የገና ወይም የልደት በዓል በመላው ዓለም የሚገኙ ክርስቲያኖች የሚያከብሩት ሲሆን በተለይም ደግሞ በኢትዮጵያውያን ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘንድ የሚከበረው ከ አርባ ሶስት ቀናት የጾም ቆይታ በኋላ ነው። በመላው ዓለም ጫፍ የሚገኙ ኢትዮጵያውያኖችም በያሉበት ድንበር ሳያግዳቸው አውድ ዓመትን በድምቀት ያከብራሉ። በዚህ በምዕራብ ዩናይትድ ስቴት ካሊፎርኒያ ግዛት ኮሮና ወደ ተሰኘው ስፍራ ጎራ ብዬ ነበረ። ልክ እንደ ኢትዮጵያ ቄራ ማለት ይቻላል። የእርድ አገልግሎት የሚካሄድበት ስፍራ ነው። ከሳንዲያጎ ድረስ በሬ ለማረድ በጋራ ሰብሰብ ብለው የመጡ ኢትዮጵያውያኖቹን ያረዱትን በሬ ስጋ በመደብ በመደብ ሲከፋፈሉ ተመለከትኩ። ልክ እንደ ሀገር ቤት ባህልና ወግ መሰረት ማለት ነው። ከነዚህ ኢትዮጵያውያኖቹ ጋር ስለ በዓሉ ድባብ ያውጉኝ ዘንድ ጥያቄን አቀረብኩ። የምዕራብ ዩናይትድ ስቴትስ ዘጋቢያችን ዳንኤል አርጋው ነው። ዳንኤል ጉብኝቱን ቀጥሏል። ካነጋገራቸው በዓል አክባሪዎች ጋርም ያገናኘናል። ክብራንና ክብራት የአሜሪካ ድምጽ ሬዲዮ የአማርኛ ፕሮግራም አድማጮች እንኳን ለ2010 የገና በዓል በሰላምና በጤና ደረሳቸው በማለት መልካም ኞቴን ይገልጻለሁ። አሁን የምገኘው እዚህ በምዕራብ ዩናይትድ ስቴትስ ሎስ አንጀለስ ከተማ ውስጥ ኮሮና የሚባለው ትልቅ የሰንጋ ማረጃ እንግዲህ በኢትዮጵያ አጠራሩ እንደ ቄራ ማረጃ ነው የሚባለው፣ እዛ አካባቢ ነው ያለሁት እና ሁለት ኢትዮጵያውያኖች እዚ አግኝቻለሁ። ሰንጋ ለመከፋፈል አንድ ላይ በህብረት ከሳንዲያጎ ድረስ ነው የመጡት። ማልበል ወዳጅ ስሜ ሞገስ ለገሰ ባላለሁ የመጣሁት ከሳንዲያጎ ነው። ኢልያስ ቦንስ እባላለሁ የመጣሁት ክሳን። እንግዲህ ያው በዛሬው ዕለት የገና በዓል በድምቀት እየተከበረ ነው፣ የኢትዮጵያን የገና በዓል ያው በቅርቡም ደግሞ የፈረንጆችን የገና በዓል አክብረናል። እንግዲህ እዚህ ለምንኖረው ኢትዮጵያኖች ሁለት በዓል መሆኑ ነው። የበዓሉ ዝግጅትና አከባበር እንዴት ነው? እስኪ ከአቶ ሞገስ ልጀምር። ያ በጣም ግሩም ነው። ያው እንደ ሀገራችን ባይሆን እንዳለንበት ሀገር ያው ዛሬ በዛሬው ዕለት በሬ አርደን ቅርጫ የተከፋፈልን ነው እና ከዚህ በኋላ ደግሞ ያው ቀሪውን በዓል ከቤተሰብ ጋር ሆነን ከጓደኞቻችን ጋር ሆነን ለማክበር በዝግጅት ላይ ነው ያለነው። እሺ፣ ኤልያስ፣ ያው እንግዲህ እጅ ሙላ ያስታውቃል የበሬ ስጋ በመከፋፈል ላይ ነው ያለው እና እንዴት ነው እስኪ ዝግጅቱ በዓሉ እንዴት ምን ይመስላል? በቅድሚያ ክርስቶስ ተከታይ የሆናችሁ እንዳለ እንኳን ለባህል ገና በሰላም አደረሳችሁ። ያው በጣም ደስ ይላል። ማለት ድምቀቱን እንደምናየው ያው አገራችን ቅርጫ እናደርጋለን፣ የተለያየ አይነት ነገር እናደርጋለን እና ያን ነገር ደግሞ ያው ካልቸራችንን ባህላችንን አብረን እዚህ ድረስ መተን ቡናችን ሁሉን ነገር እያደረግን ነው እና በቻልና ያው እንዳንከፋ እየጣር ነው። ያው ደስ ይላል። በጣም በጣም ጥሩ እ በውጭ ሀገር የበዓልን የገና በዓልን ማክበር በተለይ የገና በዓል ሳይሆን በርከት የኢትዮጵያኖችን በዓል ማክበር ምን አይነት ነው? እስኪ መንፈሱ በጣም ደስ ይላል። በዓልን ማክበር ቀደም ብዬ እንዳልኩ እንደ ሀገራችንም ባይሆን እንደ ሀገሩ ባህላችንን እናከብራለን፣ ደስ ይለናል እና ጥሩ ነው። እንግዲህ በዚህ አጋጣሚ ለመለ ክስና ህመት ተከታዮች ለኢትዮጵያውያኖች፣ በውጭም በሀገር ውስጥም ላሉት እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን እንላለን። በዓሉ የሰላም የደህንነት፣ የጤና እንዲሆን እንጸልያለን። እንዲሆንላችሁም እንመኛለን። ጥሩ እንደ ወደ ገበያው ሁኔታ እንሂድ። የዋጋው ምን ያህል ዋጋ ነው? እስኪ አንድ በሬ እስከ ሺህ ስድስት መቶ ብር ምናምን ይገኛል። ያው ተለቅ ያለ ነው። በስምንት ቅርጫ እናደርገዋለን ማለት ነው። ለምን ያህል ሰዎች ነው የምትከፋፈሉት? እስኪ አንዱ በሬ ለስምንት እንከፋፈለዋለን። አንድ ሺ ስምንት መቶ ነው የተገዛው። ለስምንት ያው ኦልሞስት ሁለት መቶ ያው ሲካፈል፣ አንድ ሺ ስምንት መቶ ሲካፈል ለስምንት፣ ያው እናንተ ስሩት። የአንድ ይመስላል በጣም ጥሩ እንግዲህ፣ ለሁለታችንም እንኳን ለኢትዮጵያ ገና በሰላምና በጤና ያደረሳችሁ የሚለው መልክታችንን እናስተላልፋለን። ወንድሜ መልክት ያለ ይመስለኛል። ማለት እኛ ያው እንግዲህ ሰላም ስላለ ነው እና እዚህ ሀገር ምትን ባህላችንን በሰላም እንድናከብር ሀገራችን ደግሞ በምንመለከትበት ሰዓት ያለው አሁን ሰዓት ያለው ነገር አለ። ለዚህ አይነት ነገር ያው ሁሉም ለሚመለከተው አካል እንዳለ ማለት ሰላምን ለማምጣትና ያው ህዝቦች ሰላም ሆነው እንዲኖሩ እዚህ ያለኝ ነገር ያው ሀገሬ ላይ እንዳይ ተስፋ አደርጋለኝ። ያው ማየትም አይቀርም። በጣም ጥሩ። ሁለቱንም እንግዶችን ከልብ አመሰግናለሁ። እንኳን ለኢትዮጵያ የገና በዓል በሰላምና በጤና ደረሳችሁ። እንኳን አብሮ አደረሰን። ዳንኤል እናመሰግናለን። መልካም ገና አውደ አመት። ከአምሳ ለመትኬ እነሆ እሳይመጣልን አውደ አመት በንደሰትን

በኢሜይል ሆርን አት ቪኦኤ ኒውስ ዶት ኮም ከላካችኋቸውና በፌስቡክ አት ቪኦኤ አምሃሪክ ካሰፈራችኋቸው መልእክቶቻችሁ እንዲሁም ከገጠመኞቻችሁ የተወሰኑትን አበባየሁ እንደሚከተለው አዘጋጅታቸዋለች። ቪኦኤዎች እንኳን አደረሳችሁ። ሁሌም እወዳችኋለሁ፣ እከታተላችኋለሁ በመቀጠልም ቤንሻንጉል ጉሙዝ መተከል ዞን ወንበራ ወረዳ ለሚገኙ መላ ቤተሰቦቼ በእናንተ ስም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። አትሌት ሙላቱ ሙለታ ነኝ ከአዲስ አበባ ብለዋል። በጣም ነው የምወዳችሁ ከህፃንነቴ ጀምሮ ነበር የምሰማችሁ ሾርት ዌቭ በሚባለው አሁን ግን በስልኬ። ለማንኛውም እንኳን አደረሳችሁ። ይበቃል አዛሉ ነኝ። ገጠመኝን ላጫወታችሁ አሉን። አበበ ዘውዱ ደግሞ ላሊበላ የ11ኛ ክፍል ተማሪ ሳለሁ ከገጠር ስለነበር የመጣሁት ከአንድ የቆቦ ጓደኛዬ ጋር ተከራይተን ነበር የምንኖረው የገና ዕለት በጠዋት የቆቦው ጓደኛዬ ሥጋ ሊገዛ ሄደ። እኔ ደግሞ እንጀራችን እንዲጋገር ጋጋሪያችንን ጠረኋት። ጋጋሪያችን ሊጡን ስትከፍት አንዳች የምታክላይ ጥገብ ታሞታለች። በጊዜው እንጀራ መሸጥ ብዙም አይታወቅም ነበር። ምግብ ቤት ሄደን ተመግበን ዋልን። አረሳውም። እንደምናችሁ ላስ ቬጋስ ለሚገኘው ወንድሜ ኢንጂነር ካሳውን ተበጄ እንኳን ለጌታችን የልደት በዓል አደረሰ በሉልኝ። መስከረም ነኝ ከአዲስ አበባ ብለዋል። ሌላው ባለመልእክት ዋልዩ ሐሰን ደግሞ ተከታዩ መልእክት ጽፈዋል። ለአሜሪካ ድምፅ የአማርኛ ዝግጅት ክፍል እንኳን ለፈረንጆች 2018 አዲስ አመትና ለኢትዮጵያ ገና በዓል በሰላም አደረሳችሁ እያልኩ የመልካም ምኞቴ መልክቴን አስተላልፋለሁ። ለመላው የኢትዮጵያ መከላከያ ሰራዊት ለመከላከያ ሰራዊት የስራ ባልደረቦቼ ሁሉ ባሌ ክፍለ ሀገር ጋጣ ከተማ ለሚገኙት የእምነቱ ተከታዮች በሙሉ በተለይ ለወንድሜ ለብርሃኑ አስፋው ለዲጄ አስፋው ለገበየው አስፋውና ለአባቴ ከሮ በረሶ ኮክሳ ከተማ ለሚገኘው ለወንድሜ ወርቅነ ሐሰንና ለመላው ቤተሰቦቹ በሙሉ እንኳን ለ2010 የገና በዓል በሰላም አደረሳችሁ። በዓሉ መቻቻልና መከባበር የሰፈነበት እንዲሆንላችሁ እመኛለሁ። ወንድማችሁ ወለዩ ሐሰና ነኝ፣ ከሀገር መከላከያ ሰራዊት ሽሬ፣ ትግራይ። ተከታዩ መልእክት የቢተልኝ ዓለሙ ነው። ይህ የገና በዓል መልካሙን የምናይበት፣ የሰው ልጅ ጠላት የሚጠፋበት፣ ዘረኞች የሚማሩበት፣ አንድነት የሚዘመርበት፣ ሞት የሚቆምበት፣ የነፃነት ፀሐይ የሚወጣበት ለዓለም ሁሉ ይሁንልን። በመጀመሪያ ለሁሉም የቪኦኤ ሰራተኞች፣ በመቀጠል ደግሞ ለእናቴ ለዘውዲቱ ጨመዳ እና ላክስቶቼ፣ ላጎቶቼ እንኳን ለገና በዓል በሰላም አደረሳችሁ ማለት እፈልጋለሁ ብለዋል። ጭፍን አማንቴ ነኝ ያሉን አድማጭ ክቡራትና ክቡራን መጪው ጊዜ የጤና የሰላም የመደማመጥ የመከባበር የብርቱ ስራና የመልካም ፍሬ የደስታ እንዲሆንላችሁ በአሜሪካ ድምፅ ባልደረቦች ሁሉ ስም እንመኛለን። በራችሁ አድማጮች እንኳን ለብርሃነ ልደቱ አደረሳችሁ። በድጋሚ ለበዓሉ አብረናችሁ ያመሸነው አበባየው ገበያው፣ ሶሎሞን አባተ እንዲሁም ፕሮዲሰሯ ብርሃን ኃይልነን ከእኛ ጋር ስለ ቆያችሁ እናመሰግናለን። እስከ ፍጻሜው ከትዕግሥት አፈወርቅ የአውድ ዓመት ዝማሬ ጋር እንተዋችሁ። በእኛ በኩል ሰላም፣ በደህና